የሐዋሳን ጸጥታና ሰላም አስተማማኝ ለማድረግ ወንጀል የመከላከል ስልትና የስምሪት ስርዓቱን በመቀየር እየተንቀሳቀሰ መሆኑን የከተማዪቱ ፖሊስ መምሪያ አስታውቀዋል። ፖሊስ ዛሬ ባወጣው መግለጫ ተሽከርካሪዎችን ጭምር ሰርቀዋል ያላቸውን በተለያዩ ወንጀሎች የጠረጠራቸውን ማሰሩንና የኢትዮጵያ ገንዘብ አታሚ ነኝ ይላል ያሉት ዜግነቱ ኢትዮጵያዊ ያልሆነ ግለሰብ ከህገወጥ ገንዘብ ማተሚያ መሳሪያ ጋር መያዙን ገልጧል። መግለጫውን የተከታተለው የሐዋሳው ሪፖርተራችን ዮናታን ዘብዲዮስ ተጨማሪ አለው። የሐዋሳ ከተማ አስተዳደር ፖሊስ መምሪያ ኃላፊ ምክትል ኮማንደር ዮባ ቤቶ ዛሬ በሰጡት መግለጫ የሐዋሳ ከተማ ህዝብ ደህንነትን ለማረጋገጥ ፖሊስ በወንጀለኞች ላይ የማያዳግም እርምጃ በመውሰድ ህግ የማስከበር ስራ እየፈጸመ መሆኑን ተናግረዋል። የሐዋሳ ከተማን ሰላምና ጸጥታ አስተማማኝ ለማድረግም የወንጀል መከላከል ስልትና የስምርት ስርዓት በመቀየር ወንጀለኞችን በቁጥጥር ስር ያዋለ መሆኑን አስታውቀዋል። በከተማችን ውስጥ በርካታ የስርቆት ወንጀሎች በሞተር ሳይክል፣ በባጃጅ ተሽከርካሪ በኩልም አልፎ አልፎ ይከሰታሉ እና እነዚህን ለማስቀረት እንደ ፀጥታ ል በራሳችን አቅደን ከባለድርሻ አካላት ጋርም በመቀናጀትና ከህዝቡ ጋር በመምከር የስምሪት ስርዓት ቀይረን ፖሊሱ ከዚህ በፊት ሲሰማራ በነበረው ልክ ሳይሆን አሁን ለመቆጣጠር በሚያስችልን አኳኋን ይሻላል የሚለውን ዘደ መርጠን አቅደን ነው ወደ ስራ ገባ ነው። ከዚህ መነሻ በርካታ ሞተሮችን መቆጣጠር ችለናል። ሞተር ብቻ ሳይሆን የሞተር ሌቦችንም ጭምር ከሞተሮች ጋር መያዝ የጀመርንበት ሁኔታ ነው ያለው። እነዚህ ተጠርጣሪዎች እንዴት እንደሚወሱ ጭምር አነጋግረናቸው ሙሉ ማተሪያ ላላቸው የማንም ሞተር ይሁን ከቆመበት ሄደው አስነስተው የሚሄዱበት የተኛውንም ተሽከርካሪ መኪና ይሁን ባጃጅ ይሁን ሞተር ይሁን ለመክፈት የሚያስችል በቂ ቁልፍ አላቸው። ይሄን ቁልፍ በተመሳሳይ መልኩ በዚህ ስራ ላይ የተሰማሩ አካላት አስቀርጸው እንደሚከፋፈሉ ጭምር ነው ደረስንባቸው። ስለዚህ እነዚህን ተጠርጣሪዎች ደርሰን ወዲያው ስንፈትሻቸው ከአንዳንድ ተጠርጣሪ ከሁለት በላይ ማስተርኪ ነው የምናገኘው። እነዚህ ቁልፎች መኪናንም ይከፍታሉ ባጃጅ ይከፍታሉ፣ ሞተር ሳይክል ይከፍታሉ። በአዋሳ ከተማ በስፋት የሚስተዋሉ ወንጀሎች ንጥቂያ፣ ዝርፊያም የሞተር ሳይክል፣ የባለሶስት እግር ባጃጅ፣ የቤት ኦቶሞቢል ና ሌሎች መኪናዎች ስርቆት፣ ህገወጥ ንግድ፣ የማታለል ና የማጭበርበር ወንጀሎች መሆናቸውን የተናገሩት ምክትል ኮማንደር ኢዮብ ፖሊስ ባለፉት ሶስት ሳምንታት ብቻ ክትትል በማድረግ በተለያዩ ወንጀሎች ተጠርጣሪዎችን በቁጥጥር ስራ ውሏቸዋል ብሏል። በቅንጅት በተደራጀ መንገድ እያንዳንዱ በዚህ ጉዳይ የተጠረጠረ አካል በጥፋቱ ልክ የሚቀጣበትን ሁኔታ ጭምር ለመፍጠር እየሰራን ያለንበት ሁኔታ እንዳለ ለመግለጽ ነው። ተሽከርካሪዎቹ ከተሰረቁ በኋላ ሰነድ ተዘጋጅቶላቸው ለገበያ ይቀርባሉ ብሏል። ምክትል ኮማንደርየው ተሽከርካሪዎችን ጭምር ሰርቀዋል ያሏቸውን የተለያዩ ወንጀለኞችን ማሰሩና የኢትዮጵያ ገንዘብ አታሚነኝ ይላል ያሉት ዜግነቱ ኢትዮጵያዊ ያልሆነም ነገር ግን አገሩን ለመግለጥ ያልፈለጉት አንድ ግለሰብ ከህገወጥ ገንዘብ ማተሚያ መሳሪያ ጋር መያዙና ምርመራ የተደረገበት መሆኑ ገልጠው አብራርቷል። ከማጭበርበር ወንጀል ጋር ተያይዘው በእንደዚህ አይነት መልኩ የተሰማሩ አካላትም ጭምር እንዳሉ ይሄ አካል ብቻ አይደለም። ዶላር የሚያመርትም ሌላ አካል እንዳለ ነው ሰው እየገለጸ ያለ ስለዚህ ዶላር የሚያመርቱ አካላት በተጨባጭ እዚህ እኛ ጋር ሀዋሳ ውስጥ አሉ ወይ ብለን ስናስስ ለጊዜው ልናገኛቸው አልቻልንም፣ ግን ጠንከር ያለ ክትትል እያደረግን ነው። እንደ እነዚህ አይነት የሚያጭበረብሩ አካላት ጭምር ከተማችን ውስጥ መታየት መጀመራቸውን ህዝባችን ሰምቶ ጥንቃቄ እንዲያደርግ ነው። ከዚህ በተጨማሪም የተለያዩ በኮንትሮባንድ ወደ ከተማው የገቡ የአልባሳት የዘይትና የስኳር ህገወጥ ንግድ መቆጣጠሩና በከተማ ወጣቶች ላይ ከፍተኛ ጉዳት እያደረሰ ነው ያሉትን የአደንዛዥ እጾችን ዝውውርና የሺሻ ማጨሻ ቤቶችን ማዘጋቱን ገልጠው ወንጀል በመከላከል ተግባር የከተማው ህዝብ አሁንም የተለመደውን ተሳትፎ እንዲያደርግ ምክትል ኮማንደር ኢዮብ ጥሪ አቅርበዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ አዋሳም